የአባታችን የንጉሳችን የኃይለ ስላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንድታሳርፍልን እንዲህ እያን በአንድነት እንጠራሃለን። በዚህ በዋሽንግተን ዲሲ አካባቢ የሚገኘው የመድኃኔ ዓለም ቤተ ክርስቲያን እሁድ ለት የአጼ ኃይለ ስላሴ የ118ኛ የልደት በዓል ሲከበር የንጉሣዊው ቤተሰብ አባላት የቀድሞ የክቡር ዘበኛ ወታደሮችና ሌሎች ወዳጆችና ዘመዶች ተገኝተዋል። አበበ እባላለሁ ዛሬ እዚህ የመጣሁት የግርማዊ ቀዳማዊ ኃይለ ስላሴ የ117 አመታቸውም ልደት በዓል ለማክበር ነው የመጣሁት አጼ ኃይለ ስላሴ ዘመን ኢትዮጵያ ውስጥ ኖረው ነበር እንዴት ነው የሚያስታውሷቸው ንጉሱ በጣም በብዙ መልክ ነው የማስታውሰው ግን መናገርም ቃላት ስለሚያጥረኝ መናገር አልችልም። በጣም አስታውሳለሁ። አሳድገውኛል አባቴ ናቸው። በስራቸው ነው ያደግ ነው የንጉሱን ስርዓት አስቀድመን እንደሰማነው አንዳንዶች በበጎ መልኩ ያስታውሱታል፣ ይናፍቁታል። ሌሎች ደግሞ ፍጹም የነበረው የዘውድ ስርዓት ጨቋኝ አፋኝና ገበሬውን የሚረገጠውን መሬትም ሆነ የሚያርሰውን ማሳ ባለቤትነት በጥቂት በደምና በአጥንት ለተመረጡ ባላባቶች ሙሉ በሙሉ የሰጠ ነበር ሲሉ ይወቅሱታል፣ ይቃወሙታል። ይሄ ተቃውሞ ነበር በ1960ዎቹ አጋማሽ መሬት ላራሹ በሚል በተጀመረው የተማሪዎች እንቅስቃሴ የተስተጋባው። ጥቂት ሳይቆይ በተከታታይ ሕዝባዊ ተቃውሞዎች የተነቃነቀውን የዘውድ ሥርዓት ወታደሮች በኃይል ገረሰሱት። በዚያ ቀውጥ ጊዜ በእንግሊዝ አገር በትምህርት ላይ እንደነበሩ የሚናገሩት የአፄ ኃይለሥላሴ የመጨረሻ ልጅ ልዑል ሳኅለሥላሴ ኃይለሥላሴ ልጅ የሆኑት ኤርምያስ ሳኅለሥላሴ ኃይለሥላሴ በርካታ የንጉሣዊ ቤተሰብ አባላት የነበሩ ሕፃናትና ወጣቶች በስደት ወደ ተለያዩ አገሮች መበተናቸውን ይናገራሉ። አልጋ ወራሽ የነበሩት አስፋ ወሰንም በስደት ኖረው ነው ያረፉት። አሁን ታዲያ በአንድ ወቅት በኢትዮጵያ አንደኛ ክቡር ቤተሰብ የነበሩት አባላትም በዓለም ዙሪያ በስደት እንደሚገኙ ይናገራሉ። ልዑል ኤርምያስ ሳህለሥላሴ ኃይለስላሴ በእኛ ትውልድ ያሉ የአባቶቻችን ትውልድ አሁን ላይ ሁሉ ማንም በነፍስ ያለ የለም። ግን በእኛ ትውልድ ደረጃ አብዛኞቻችን ውጭም ብንኖር ኢትዮጵያም ውስጥ የምንኖር አለን። ውጭም የምንኖረው ዩሮፕ ውስጥ እንግሊዝ ሀገር እዚህ ደሞ አሜሪካን ሀገር በተለያዩ ከተሞች እና ጀርመን ሀገር በዚሁ ጣሊያን ሀገር የተለያዩ ሀገሮችም ውስጥ አለን ቤተሰቦች። በሐረር ኤጀርሳ ጎሮ በ1884 ዓ ም የተወለዱት አፄ ኃይለ ሥላሴ የልደት በዓል በተለያዩ የራስ ተፈሪያዊ አማኞች በዓለም ዙሪያ ይከበራል። በኢትዮጵያውያን መካከል ግን እንዲህ ሲከበር የመጀመሪያ ጊዜ መሆኑን የተናገሩት ልዑል ኤርምያስ ሳህለ ሥላሴ ለእንግዶቹ ምስጋና አቅርበዋል። ሁላችን በልባችን ለብዙ ዓመታት የጌቶቹን ልደት ለማክበር እያሰብን አልተሳካልንም ነበር ሆኖ ራስተፈሪኖቹም ነጮቹም ሲያከብሩት ዛሬ ከወገኖቻችን መሀል ተገኝተን በማክበራችን የበለጠ ክብር ነው የሚሰማል። የልደት መታሰቢያ በዓሉ በተከበረበት ወቅት የክቡር ዘበኛ መለዮ ለብሰው ከአፄ ኃይለሥላሴ ፎቶግራፎች ፊት ለፊት ወታደራዊ ሰላምታ የሚሰጡ አዛውንት ተመለከትኩኝ። ቀረብ ብዬ ስጠይቅ የኮሪያ ዘማች እንደነበሩ ገልጸውልኛል። ስለ አፄ ኃይለሥላሴ አስተዳደር በጎም ክፉም ይባላል። የእርስዎ ትዝታ ምንድን ነው አልኳቸው። ራሳቸውን አስተዋውቀው ይጀምራሉ። ሙሉ ስሜ አምስት አለቃ አሸናፊ ከበድ እባላለሁ። ኮሪያ የዘመትኩት በ18 ዓመቴ ነው። መጀመሪያ ስዘምት ሙሉ አስር አለቃ ሆኜ ነው የዘመትኩት። ከዛ ተመልሼ ወደ ሀገራችን እንደተመለስ በወሩ ወደ ውጋዴን ዘምቼ ስድስት ወር የሶማሌን ጦርነት ተዋግቻ አለው። ከዛ ትምህርት ቤት እንደገና ገብቼ የመጀመሪያው አፍሪካ አዳራሽ ሲቋቋም እዛ ሰርቻለሁ። ከዛ ተመልሼ አሜሪካን ሀገር በዲፕሎማቲክ ኒውዮርክ በኤምባሲ ውስጥ ስራ ሰርቻለሁ። ከኒውዮርክ ተቀይሬ ወደ ዋሽንግተን ኤምባሲ ውስጥ እስከ ሰቨንቲ ናይን ድረስ ሰርቻለሁ። እስቲ የአጼ ኃይለ ስላሴን ዘመን እንዴት ነው የሚያስታውሱት? በእርሶ ህይወት ንጉሱ ያላቸው ቦታ ምን ይመስላል? በእኔ ህይወት በእውነቱ ለንጉሱ ያለኝ አከባበርና ያለኝ ትልቅነት ለመናገር በጣም በጣም በጣም እንባዬ ሁሉ እያቀጥልያ ላይ ነው። ወታደር በነበርኩበት ጊዜ በሳቸው ጊዜ በ18 ብር ደሞዝ ነው በደንብ ተንቀባረን የምንኖረው የነበረው እና ምንም ነገር የጎደለብን ነገር የለም። በውነቱ እሳቸው ለኢትዮጵያ የሰሩት ነገር በቀላሉ የሚገመትና ትን የሚል አልነበረም። ግን አንዳንድ ጥቂት ወታደሮች ከመካከላችን ወጥተው አምፀው በእንደዚህ ያለ ነገር ላይ ደርሰውን ከሀገራችን ወጥተን በስደት ላይ ነው ያለነው እስካሁን ድረስ። አሁን የአጼ ኃይለስላሴ የልጅ ልጆች በዚህ ይገኛሉና የኢትዮጵያ የዘውድ ምክር ቤትም በሚል የተቋቋም አለ። ስለዚህ የሚያውቁት ነገር አለ። ምንድን ነው የእርስዎ እይታ? ምን ይመስላል ስለ ዘውዱ አቋቋም? በጣም ነው ደስ የሚለኝ። በጣም በጣም የምመኘውና የማስበው እንትን ነው እና ከሆነ በእውነቱ የኢትዮጵያ ህዝብ ሁሉ ገብቶት ዘውድ ምን አይነት እንደሆነ ተረድቶት ኢትዮጵያ ወደፊት ዘውድ ቢመለስና ህዝቡን አንድ አድርጎ እንዲያስተዳድር ምኞቴ ነው። እርስዎ ለአጼ ኃይለስላሴ አስተዳደር መልካም በጎ እይታ ነው ያለሁት። በ18 ብር ተንቀባረን ኖረናል ይላሉ። ሌሎች ደግሞ ስለ አጼ ኃይለ ስላሴ አስተዳደር ያላቸው እይታ የተለየ ነው። ጨቋኝ ንጉሳዊ አስተዳደር ነው ይላሉ። ምንድን ነው የእርስዎ ምላሽ? ምኑ ላይ ጨቋኝነት እንደሆኑ በፍጹም ሊገባኝ አልቻለም። እኔ ምለ ኮሪያ ከመሄደ በፊት ከእሳቸው ጋር እየተከተል በየ ቤተክርስቲያኑ በየ ሙስሊሙ ቤተክርስቲያን በየ ክርስቲያኑ ቤተክርስቲያን እየተከተልን ብዙ ነገር ብዙ ነገር ሁሉ ነገር አይተናል። በልጅነቴም ቢሆን አስታውሳለሁ። ምንም ማረሳው ነገር ነው። ሌላ ቆርተው ትምህርት ቤት እንኳን በነበርንበት ጊዜ ትምህርት ቤት እየመጡ ምግባችን እየቀመሱ ቅዳሜ ቅዳሜ የኩርዘበኛ ማክ እየመጣ ፉልሃ እየወሰድን እየታጠብን ነው። ከባህል ሀገር ጋር የመጡት ልጆች ትምህርት ቤት ሲዘጋ ገንዘብ እየተሰጣቸው አገራቸው ሄደው ዘመዶቻቸውን ጠይቀው የሚመልሱበት ጊዜ በእሳቸው ጊዜ የነበረ ጊዜ ነው። በገና ጊዜ እንደ አባት ቆመው ሹራብ፣ ብስኩት የሚሸልሙን አባት የነበሩ ናቸው። ስለዚህ ጥሩ አባት ነበሩ። በጣም በጣም በጣም አመሰግናለሁ። ለመሆኑ በአውሮፓ በአሜሪካና በኢትዮጵያም ጭምር የሚኖሩት የንጉሣዊ ቤተሰቡ አባላት እንዴት ይኖራሉ? በጠቅላላው በኢትዮጵያ ደግሞ ህገ መንግስታዊ ዘውዳዊ አስተዳደር እንዲኖር የሚወተውቱ የሞአንበሳ ድርጅት አባላትም አሉና ይህንን የአፄ ኃይለ ሥላሴ የልጅ ልጆች እንዴት ያዩታል? እሁድ በመስታወት ዝግጅት በሰፊው የምንመለስበት ይሆናል። Since I would I'll be out more like you. It's a matter